ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ ግንቦት 15 2010 ዓ ም ፕሮግራማችን ጀመረ። የኦሮሚያ ክልላዊ መንግስትና የአካባቢው አስተዳደር ቃል የገባልንን ቤት ኪራይ ባለመክፈሉ ሜዳ ላይ ተበተንን ይላሉ ተፈናቃዮች። ስንወጣ ቀጥታ በዓል አደራሽ ነው የገባነው። ከበዓል አደራሽ ግን እዚህ ጋር ሰው እንዳያየን ይሁን ምን ይሁን አናውቅም። ከዚሁ ውስጡና ሂዱን የተባለለው ቀጥታ አልሄድም የተባሉት ደግሞ ወደ ሶስት ፓትሮል ፖሊስ መጥቶ ደብድቦ አውጥቶ እስር ቤት እስክንገባ ድረስ ከሶማሊያ ክልል ተፈናቅለው ቢሾፍቱ ከሚገኙ ሰዎች አንዱ አቶ ፈይሳ ቱፋ ናቸው። የተሰሙት ለሁለት ወር ከተከፈላቸው በኋላ ተጓዟል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆነው እያለገን ምክንያቱ ግን ከላይ ነው። እኚህ ደግሞ የቢሾፍቱ ከተማ አስተዳደር ቃል አቀባይ ናቸው። ሁሉንም ዝርዝር ይዘናል። በአብይ ርዕስም ይመለሳሉ። ቃል አቀባይ ወይዘሮ ድርቤ ግርማ ነው የሚባሉት። ከምሽቱ የዓለም ዜና መካከል ደግሞ ዋና ዋናዎቹን አሉላ ሰሞኑም በነፋስ ስልክ ላፍቶ ልዩ ከተማ ስሙ ማንጎ በሚባል አካባቢ ከሁለት ሺህ በላይ ቤቶች በኃይል መፍረሳቸውን መላው ኢትዮጵያ አንድነት ድርጅት መያድ ማስታወቁ የኦሮሞ ዲሞክራሲያዊ ግንባር ተደራዳሪ ቡድን ኢትዮጵያ ውስጥ ሆኖ ለመስራት ስለሚችልበት ሁኔታ ለመደራደር ዛሬ ማለዳ ላይ አዲስ አበባ ገብቷል። ተደራዳሪ ቡድኑን የሚመሩት አቶ ሌንጮ ለጣ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንደገቡ ባደረጉ ንግግር በአሁኑ ወቅት በኢትዮጵያ ያለው የፖለቲካ እንቅስቃሴ ወደ አገራቸው እንዲመጡ ያበረታታቸው መሆኑን ተናግረዋል። የሚሉትና እንዲሁም የዩናይት ስቴትስ በቻይና ለሚገኙ ዜጎቿ የጤና ማስጠንቀቂያ አወጣቸው የሚሉት ከበርካታዎች ሰማችሁ ዜናዎች ውስጥ ናቸው። መልካም ምሽት። አሁን ዜናው ይቀድማል። ሰሞኑን በንፋስ ስልቅ ላፍቶ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ከሺህ በላይ ቤቶች በኃይል መፍረሳቸውን መላዊ የኢትዮጵያ አንድነት ድርጅት መያድ አስታወቀ። ቤታቸው የፈረሰባቸው ነዋሪዎች በተፈጸመው ተደጋጋሚ ድርጊት ማማረራቸውንም ገልጠዋል በአካባቢው አስተዳደር ክህደት እየተፈጸመባቸውም መሆኑን ይናገራሉ። ከአዲስ አበባ ከተማ አስተዳደርም ሆነ ከሌሎች አካባቢ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ዛሬ አልተሳካም። የኦሮሞ ዲሞክራሲያዊ ግንባር ተደራዳሪ ቡድን ኢትዮጵያ ውስጥ ሆኖ ለመስራት ስለሚችልበት ሁኔታ ለመደራደር ዛሬ ማለዳ አዲስ አበባ ገብቷል። ተደራዳሪ ቡድኑን የሚመሩት አቶ ሌንጮ ለታ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንደገቡ ባደረጉት ንግግር በአሁኑ ወቅት በኢትዮጵያ ያለው የፖለቲካ እንቅስቃሴ ወደ ሀገራቸው እንዲመጡ እንዳበረታታቸው ተናግረዋል። የጠቅላይ ሚኒስትር አብይ አህመድ የደህንነት ጉዳዮች አማካሪ አቶ አባዱላ ገመዳ የሚገኙባቸው የመንግስት ባለስልጣኖች ተቀብለዋቸዋል። አዳንች ፍሳዬ ዘርዝሮን ታቀርባለች። የኦሮሞ ዲሞክራሲያዊ ግንባር የፖለቲካ እንቅስቃሴውን ኢትዮጵያ ውስጥ ለማካሄድ መስራት የጀመረው ከስድስት ዓመታት በፊት መሆኑን አቶ ሌንጮ ለታ ጠቁመዋል። እኛ መንግስትን ለማግኘትና ለመወያየት ሙከራ ማድረግ ከጀመርን ስድስት ዓመት ይሆነዋል። በዝቅተኛ ደረጃ ግንኙነት ነበሩን ለዓመታት ከመንግስት በኩል ግን ሁኔታዎች እንደፈለግን ቶሎ ስላልተራመዱ ራሴ እዚህ ሀገር መጥቼ እዚሁ ውይይት ለማካሄድ ፈልገን ያኔ አልተመቸም ነበር። አሁን ይሄ ለውጥ በኢትዮጵያ እየተካሄደ ባለበት ሁኔታ በሁለቱም በኩል ፍላጎት እንዳለ ለፖለቲካ ፓርቲዎች ጥሪ ሲደረግም እኛ ቀድመን መቀበላችንን ተመልክቶ በዚህ ነው አዲስ ሁኔታና እድል በመገኘቱ ከመንግስት ጋር ተወያይተን ወደ አገር ቤት እንድንመለስ የተወሰነ። አቶ ልንጮ አያይዘውም የኦሮሞ ዴሞክራሲያዊ ግንባር በኢትዮጵያ ስለሚኖረው የፖለቲካ ተሳትፎ የሚወስነው ሁኔታዎችን ካጠና በኋላ ነው ብለዋል። ከዚህ ሀገር ከወጣን ብዙ ዓመታት አልፈዋል። ሀገሪቱ ደግሞ በኢኮኖሚውም፣ በኅብረተሰቡም፣ በፖለቲካውም በአፋጣኝ ሁኔታ እየተቀየረች ስለሆነ ሁኔታዎችን ሁሉ ካጠናን በኋላ ነው ወደ ስራ እቅድ የምንሸጋገረው ብለዋል። ፍላጎታችን ግን ግልጽ ነው ሲሉ አክለዋል። ፍላጎታችን ግን ግልጽ ነው። ይሄ ያለው ፌዴሬሽን ዲሞክራታዊ እንዲሆን ነው። ከመንግስት ጋር ያደረግነው ውጭ ሀገር ይህን የዛሬ አመጣጣችንን ላይ ብቻ ያተኮረ ነበር። ሰፋፊ የፖለቲካ ጉዳዮች አልተነሱም። እነ ታራኪ የሆኑ የፖለቲካ ጉዳዮች አልተነሱም። እነሱን እዚህ አንስተን እንወያይባቸዋለን ብለን ነው የወሰን ነው። በተለይም የዚህ ለውጥ ጠንካራና ደካማ ጎኑን ለማየት እንሞክራለን። ከመንግስት ባለስልጣኖች ጋር ተወያይተን በምን መልክ ለመንቀሳቀስ እንደምንችል እንወስናለን፣ በማለት አቶ ሌንጮ አብራርተዋል። የኦሮሞ ዲሞክራሲያዊ ግንባር በሰላማዊ መንገድ የሚንቀሳቀስ ኃይል እንደሆነም ሊቀመንበሩ አቶ ሌንጮ አስገንዝበዋል። አያይዘውም ትጥቅ ትግል ዲሞክራሲን አመንጭቶ አያውቅም ብለዋል። ዩናይትድ ስቴትስ በቻይና ለሚገኙ ዜጎቿ የጤና ማስጠንቀቂያ አውጥታለች። በቅርቡ በጓን ዶንግ ክፍለ ግዛት ጓን ጎ ከተማ በሚሰራ አንድ የዩናይት ስቴትስ መንግስት ሰራተኛ ላይ ድንገተኛ ነገር ግን ምንነቱ በውል መለየት ያልተቻለ ከፍተኛ ድምፅና ግፊት የተቀላቀለበት አዋኪ ስሜት የሚቀሰቅስ የሕመም ሁኔታ መስተዋሉን ተከትሎ ነው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በዛሬው ዕለት ይህን ማሳሰቢያ ያወጣው። ቤጂንግ የሚገኘው የዩናይት ስቴትስ ኤምባሲ ግለሰቡን ለሕክምና ክትትል ወደ አገሩ እንዲመለስ ካደረገ በኋላ በተደረገለት የጤና ምርመራ የአካል አሊያም የመንፈስ ቁስለትን የሚከተል መለስተኛ የአንጎል አደጋ ወይም ጉዳት ነው የደረሰበት ብሎታል። በሌሎች የቻይና ከተሞች መሰል ህመም ሁኔታዎች ስለመከሰታቸው የሚያሳይ ሪፖርት ባይኖርም ዩናይትድ ስቴትስ ጉዳዩን ልዩ ትኩረት የሰጠችው መሆኑን አመልክቷል። ፒዮንግያንግ ያንግ ለደቡብ ኮሪያ ጋዜጠኞች የመግቢያ ፈቃድ ሰጠች። ወደ ሀገር የመግቢያ ፈቃድ በመጨረሻ ደቂቃ የተሰጣቸው ስምንት የደቡብ ኮሪያ ጋዜጠኞች የሰሜን ኮሪያ የኑክሌር ሙከራ ጣቢያ ተነቃቅሎ ሲፈራርስ ለመታዘብ ለጋዜጠኞች ዝግ ከሆነችው ፒዮንግያንግ ገብተዋል። ደቡብ ኮሪያውያኑ ጋዜጠኞች ትናንት ከቤጂንግ ተነስተው ከሰሜን ኮሪያዋ የዎንሳን ከተማ ከገቡት ከዩናይትድ ስቴትስ፣ ከብሪታንያ፣ ከቻይናና ከሩሲያ ከመጡ ዓለም አቀፍ ጋዜጠኞች ጋር መቀላቀል የነበረባቸው ናቸው። ይሁንና ሶል ይፋ እንዳደረገችው ፒዮንግያንግ አልቀበልም በማለቷ በረራውን መቀላቀል ሳይችሉ ቀርተዋል። በሁለቱ ሀገሮች የነጻ ቀጣና ፓን ሚንጆን በኩል በሚደረገው የመልእክት መከላ መላላኪያ ዘዴ አማካኝነት ሰሜን ኮሪያ ጋዜጠኞቹን መቀበሏን ይፋ አድርጋለች ሲል የደቡብ ኮሪያው የአንድነት ጉዳዮች ሚኒስቴር አስታውቋል። አራቱ ከደቡብ ኮሪያ ቴሌቪዥን ጣቢያ የተቀሩት አራቱ ደግሞ ከዜና ማሰራጫ አገልግሎት የሆኑበት የጋዜጠኞች ቡድን በወታደራዊ የመጓጓዣ አውሮፕላን ተሳፍረው ነው በቀጥታ ወደ ዋንሳን ከተማ ያቀኑት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትና የሥራ አስፈጻሚ ኮሚቴ ምርጫውን በተያዘለት መርሃ ግብር ግንቦት 26 ቀን 2010 ዓ ም በአፋሯ ዋና ከተማ በሰመራ እንደሚያካሄድ አመለከተ። ገዛኸኝ ጽዮን መስቀል ተከታዩን አጭር ዘገባ ከአዲስ አበባ አድርሶናል። የፌዴሬሽኑ አስመራጭ ኮሚቴ ትናንት ማምሻውን እንዳስታወቀው የፊፋ ተወካይ የሰጠውን የምርጫ ሕግ ተከትሎ ለፕሬዝደንትነት ከቀረቡለት ስድስት እጩዎች ሶስቱን ጥሎ ሶስቱን ለመጨረሻ ምርጫ አሳልፏቸዋል። የድሬዳዋ ከተማ ተወካይ አቶ ጁነዲን ባሻህ፣ የአማራ ክልል ተወካይ አቶ ተካ አስፋው እንዲሁም አቶ ኢሳይያስ ጂራ ከኦሮሚያ ክልል ለመጨረሻው ምርጫ ኮሚቴው አሳልፏቸዋል። በ11 አባላት ለሚዋቀረው የስራ አስፈጻሚ ኮሚቴ ደግሞ 25 እጩዎች ለምርጫ መቅረባቸውንም አስመራጭ ኮሚቴው ይፋ አድርጓል። ከዛሬ ጀምሮ ለሚቀጥሉት አራት ቀናት የቅሬታ ሰሚ ኮሚቴ ማንኛውንም ቅሬታ ተቀብሎ በመመልከት ውሳኔ የሚሰጥበት መሆኑንም አያይዞ ገልጿል። ይህ በዚህ እንዳለ በደቡብ ክልል ተወክለው ለፕሬዚደንትነት በእጩነት ቀርበው የነበሩት ዶክተር አሸብሮ ወልደ ጊዮርጊስ ቀደም ብለው ራሳቸውን ከምርጫው ሲያገሉ ሌሎች ለፕሬዝደንትነት ምርጫ በእጩነት የቀረቡትንም አስመራጭ ኮሚቴው ባደረገው ማጣራት ብቁ ሆነው ባለመገኘታቸው አልተቀበላቸውም። ላለፉት ስምንት ወራት በውዝግብ ሲታመስና ሲንከባለል የመጣው የፌዴሬሽኑ ፕሬዝደንትና የስራ አስፈጻሚ ኮሚቴ ምርጫ ከግንቦት 26 ቀን የማያልፍ የመጨረሻው ምዕራፍ ላይ ደርሰዋል። ምርጫው ትክክለኛውን ሂደት ተከትሎ እንዲጠናቀቅም የፊፋና የካፍ ክትትል እንዳልተለየውም ኮሚቴው አስታውቋል። በመጨረሻም ገዛሐኝ ጽዮን መስቀልን እናመሰግናለን። በመጨረሻም የበርካታ ሽልማቶች ባለቤቱ እውቁ አሜሪካዊ ደራሲ ፊሊፕ ሮት በ85 ዓመቱ አረፈ። ሮት ከ50 ዓመታት በላይ በዘለቀው የድርሰት ህይወቱ የይሁዲ አሜሪካውያንን ተመክሮ የሚፈትሹ በርካታ ስራዎቹን ጨምሮ ከ30 በላይ መጽሐፍት ደርሷል። እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ ም የታተመው ያጫጭር ልቦለድ ድርሰቶች ስብስብ የተካተተበት የመጀመሪያው መጽሐፉ ጉድባይ ኮሎምበስ ለ ለብሔራዊ ሽልማት በቅቷል። ከፍተኛ ተወዳጅነት ያተረፈለት ልብወለድ ስራው ታዲያ ከዚያ አስር ዓመታት በኋላ የታተመው መካከለኛ ገቢ ካላቸው ቤተሰቦች የሚወለድ አንድ የኒውዮርክ ከተማ ነዋሪ ወጣት ታሪክ የቁጥጥር አጥባቂ እናቱንና ጾታ ነክ በሆኑ ጉዳዮች የሚዋጥበትን ጠባዩን የሚተርከው ፖርትኒስ ኮምፕሌንት በግርድፉም ፖርትኒ የፖርትኒ ቅሬታዎች የሚለው መጽሐፉ ነው አሜሪካን ፓስቶራል በሚል ርዕስ የደረሰው ሌላው ተወዳጅ ልብወለድ ድርሰቱ እንደ አውሮፓውያን የዘመን አቆጣጠር በ998 ዓ ምት ለፑልዚር ሽልማት በቅቷል ሌሎች ታላላቅ ሽልማቶች ማን ቡከር የተሰኘው ዓለም አቀፍ ሽልማት የፔን ፎክነር ሽልማትና የብሔራዊ ኪነ ጥበብ ስራዊ ሽልማት ወይም ናሽናል ሜዳል ኦፍ አርትስ ይገኝበታል ሮት ባደረበት የልብ ሕመም ሲረዳ ከቆየ በኋላ በሚኖርባት የኒውዮርክ ከተማ በትናንትናው ዕለት ማረፉን ጉዳይ አስፈጻሚው ይፋ አድርገዋል። አድማጮች፣ ሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚህ አበቃ። በዜና የጀመረው ፕሮግራም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን የኢትዮጵያውያን ተመሳሳይ ስራን በጋራ ማከናወንም እናውቅበታለን ይላሉ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን። ኢትዮጵያኖች በጋራ መብላት እንጂ በጋራ መስራት አይችሉም የሚለውን አጉል ብሂል ሰብረን ኢትዮጵያውያን ተደራጅተው ተጠናክረው ጥሩ ደረጃ ሲደርሱ፣ ለምወድ ለእኔ ትልቅ ደስታዬ ነው። ሁልጊዜ እንደምታውቀው ተጣልተው ተበተኑ ነው። ተካሰንም ነበር። ፍርዱን ስናገኝ ተስማምተን በጋራ ነው የቀጠልነው። ወንድምነታችንንም አልነካውም ራሱ። ከዩቪሲ የታክሲ ኩባንያ የመጀመሪያው አቶ ድግፌ ሰጠኝ፣ ከዚያም አቶ አበበ በለው ናቸው። ውይይቱ በሁለተኛው አጋማሽ ነው የሚቀርበው። አሁን ታዲያ በቀጥታ ወደ ዕለቱ አብይ ርዕስ። ለስድስት ወራት የቤት ኪራይ ለመክፈል ቃል የገባልን የኦሮሚያ ክልላዊ መንግሥትና የአካባቢው አስተዳደር ከሁለት ወራት በኋላ ሜዳ ላይ በትኖናል ሲሉ ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ የሚገኙ ወጣቶች አማረሩ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ለእነዚህ ወጣቶች ለሌሎችም ተፈናቃዮች የሚደረገው ድጋፍ ከፍ እንዲል ጠይቋል። በወጣቶቹ የቀረበው ቅሬታ ተገቢ መሆኑን የገለጠው የቢሾፍቱ ከተማ አስተዳደር በበኩሉ ተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን አስታውቋል። እስክንድር ፍሬው ነው ዘገባውን የላከልን። አቤቱታውን ያቀረቡት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ የኦሮሞ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ የተፈናቀሉ ወጣቶችንና ሌሎች የህብረተሰብ ክፍሎችን በክልሉ የተለያዩ አካባቢዎች እንዲኖሩ ድጋፍም እንዲደረግላቸው ሲያደርግ ቆይቷል። የቢሾፍቱ ወይም የደብረ ዘይት ከተማ ለምሳሌ አንድ ሺህ አባወራዎችን እንድታስተናግድ ተወስኗል። ደረጃ በደረጃም እንዲገቡ እየተደረገ ነው። ከእነዚህ አባወራዎች በተጨማሪ ግን 510 ከሶማሌ ክልል የተፈናቀሉ ወጣቶች አጭር ስልጠና ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። እነዚህ ወጣቶች ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት ቃል ተገብቶላቸው ነበር። ከሁለት ወር በኋላ ግን ያለማስጠንቀቂያና በድንገት የቤት ኪራይ ክፍያ መቋረጡን ወጣቶቹ ተናግረዋል። የቀበሌ መታወቂያ ስለሌላቸው በራሳቸው ሌላ ቤት መከራየት እንዳልቻሉም ጠቅሰዋል። አብዛኛዎቹ በሶማሌ ክልል ይሰሩ የነበረው የንግድ ሥራ እንደሆነ በማስታወስም ከዚህ ሥራ በቀጥታ ወደ ፋብሪካ ሥራ መዘዋወራቸው ከአንዳንድ አሰሪዎች ጋር አለመግባባት መፍጠሩን፣ በዚህ ምክንያት የተባረሩም እንዳሉ ተናግረዋል። ይህንኑ ተከትሎ በርካቶች ማደሪያ ማጣታቸውን ጠቅሰው በዚህ ምክንያት በከተማዋ ባህል አዳራሽ ማደር የጀመሩትም በፖሊስ መባረራቸውን አመልክተዋል። የተፈናቀሉት ንብረት ካፈሩበት ቀይና ጥሩ ገቢ ከሚያገኙበት ስራ መሆኑን ከወጣቶቹ አንዱ ፈይሳ ቱፋ አስረድቷል። ቃል የተገባው እንክብካቤም እየተደረገላቸው እንዳልሆነ በመጥቀስ ሻ ደወሌ ነው የመጣሁት። በኮንስትራክሽን ዙሪያ ነበረ ቤት አድጌ የምኖረው። በጣም ከአስራ አምስት እስከ አስር የሚሆን ሰራተኞች አግኝ ነበር። ኦኬ፣ የራስ የግል ስራ ነበረ፣ የግል ስራ ነበረ። አሁን ዋነኛው ቅሬታችሁ ምንድን ነው? የቤት ኪራይ የተቋረጠብን ነው ከፋብሪካዎች ከምንሰራባቸው እየተቀነስን ነው እየተባረርን ነው ነው ተብለን ስንወጣ ቀጥታ ባህል አዳራሽ ነው የገባነው። ከባህል አዳራሽ ግን እዚህ ጋር ሰው እንዳያይን ይሁን ምን ይሁን አናውቅም፣ ከዚህ ውጡና ሂዱ ነው የተባለው። ቀጥላ አልሄድም የተባሉት ደግሞ ወደ ሶስት ፓትሮል ፖሊስ መጥቶ ደብድቦ አውጥቶ እስር ቤት እስክንገባ ድረስ ምንም አይነት ጥያቄና መልስ እንዳንመልስ ማንም መጥቶ ሌላው አካል እንኳን መጥቶ እንዳያይን፣ እንደዛው ደግሞ ተደብድበን ነው ከፖሊስ ጣቢያ የወጣ ነው። የወጣቶቹን ቅሬታ አዲስ አበባ ከመጡት ተወካዮቻቸው ያዳመጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መንግስት ለተፈናቃዮቹ ጥያቄ ምላሽ እንዲሰጥ ጠይቋል። የፓርቲው የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ይህንኑን ያንጸባረቁት እኛ አሁንም የምንለው እኛ የፖለቲካ ፓርቲ ነን። መንግስት ግን የጀመራቸው ስራዎች አሉ፣ ይታወቃሉ ነገር ግን አሁን እየሰራቸው ካለው በላይ መስራት ይችላል። እስካሁን እነዚህ ዜጎች ከኢትዮጵያን ማህበረሰቡ በሚደረግ ድጋፍ እርዳታ ነው እየኖሩ ያሉት። ከዚህ ውጭ ግን በመንግስት ደረጃ ትኩረት ተሰጥቶ እነዚህን ዜጎች ማቋቋም ይቻላል። እነዚህ ወጣቶችንም ሰርቶ እንዲኖሩ ሰርቶ እንዲበሉ ማድረግ ራሳቸው ቤት እንዲኖሯቸው ማድረግ ይቻላል። ሰፊ መሬት ነው ያለው። በግለሰቦች ስም ሰፋፊ መሬቶች ተይዘዋል። ስመልሱም እንደነበር እናውቀዋለን እነዚህ መሬቶች ለተቸገሩት ወጣቶች የሀገር ተስፋ ሊሆኑ ወጣቶች ማደልና እነሱ መኖሪያ ሌላ ብቀር ቺን ነገር ከሚያገኙት ገቢ ሆነ ቺን ነገር እያደረጉ እንዲኖሩበት ለነሱ ማድረግ ይቻላል። እንደተባለውም ደግሞ የቀበሌ መታወቂያ የመሳሰሉ እነዚህ ሕጋዊ እንትኖችን መንግስት ለማመቻቸት እነዚህ ወጣቶች ማቋቋም ይቻላል። ይህን እንዲያደርግ እንጠይቃለን አሁንም የወጣቶቹ ጥያቄ ተገቢ መሆኑን የገለጸው የቢሾፍቱ ከተማ አስተዳደር ምላሽ ለመስጠትም እየተሰራ መሆኑን አስታውቋል። ለእነዚህ ወጣቶች ለተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን የገለጹት የቢሾፍቱ ከተማ አስተዳደር ቃል አቀባይ ወይዘሮ ድርቤ ግርማ እየተሰጠ ያለውን ምላሽ አብራርተዋል እኛ የቤት ኪራይ እንደሚከፈላቸው ነው። እነሱም ሲናገሩ የነበረው ከኦሮሚያ ፋይናንስ ቢሮ የተሰጠው የተቀመጠው አቅጣጫ ደግሞ በከተማው ፋይናንስ የተነገረው የሁለት ወር ክፍያ የቤት ኪራይ እንዲከፈላቸውና በየአስራ አምስት ቀን ወአምስት መቶ ብር እንዲከፈላቸዋለን እሱ ለሁለት ወር ብቻ እንደሚከፈል ነው። አምስት መቶ ምንድን ነው በየአስራ አምስት ቀኑ ለማጣፈጫ ተብሎ አምስት መቶ አምስት መቶ ብር በየአስራ አምስት ቀን ይከፈላቸው ነበር በነፍስ ወከፍ ማለት ነው የቤት ክራይ ደግሞ ያው እንደ ቤቱ ክራይ ነው እሱም ደግሞ በቀበሌው በኩል ነው ልጆቹ በየከተማው በየቀበሌው ተበትኖ ነው ያሉት በቀበሌው አማካኝነት የሚሞላው ፎርም አለ እሱ እየተሞላ ነው የሚከፈለው ለሁለት ወር ከተከፈላቸው በኋላ ተቋጧል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆኖ እያለ ግን ምክንያቱ ግን ከላይ ነው። ከላይ የተሰጠን እኛ ከተማ ፋይናንስ ጽህፈት ቤት ከላይ የተሰጠን አቅጣጫ ለሁለት ወር ብቻ ነው። ከሁለት ወር ውጪ እንዳይከፈል ተብለናል ነው ፋይናንስ ኃላፊውም የሚያነሳው። አሁን ደግሞ እነሱም ችግር ላይ ወድቆ ነው ያሉት። የስራ እድልም እንዲፈጠርላቸው የፋብሪካው ገብቷል ልጆቹ የከተማ አስተዳደሩ በጣም በትኩረት ሲሰራ የነበረው ልጆቹ እንደመጡ ከሁለት ወር በኋላ ራሳቸውን ችሎ የቤት ኪራይ ራሳቸው መክፈል እንዲችሉ ነበር። ያንን አስቦ ነው በየፋብሪካው በሚሰሩበት ቦታ የስራ ድል እንዲፈጠርላቸው ሲሰራ ነበር። አሁን ደግሞ ልጆቹ ሁሉም ሳይሆን የተወሰኑ ልጆች ወጥቶ ነው በባህል አዳራሽ ገብቶ ያሉት፣ የተወሰኑ ደግሞ በስራ ላይ ያሉ አሉ። በዚሁ አሁን ችግሩ እንደ ችግር ከተማውም አይቶታል። ልጆቹ ችግር ላይ እንዳሉ ከተማውን ማይቶ አሁን ጊዜያዊ ጊዜያዊ መፍትሄ እንስጣቸው። አሁን ቤት ኪራይ ለአንድ ለሁለት ወር እንዲከፈላቸው ታስቦ አሁን የአንድ ወር ተጨምሮላቸዋል ማለት ነው። ዛሬ እኔም ባገኘሁት መረጃ ከፋይናንስ ጽህፈት ቤት የአንድ ወር አሁን ከፍለናል። እነሱን ማውቆ ራሳቸውን እየቻሉ ስራ ወደ ስራም ተመልሶ እንዲገቡ ይደረጋል ነው እኛም ባለ መረጃ ማለት ነው። ስለዚህ አጠቃላይ አራት ወር ይሆናል ማለት ነው። ቀጥሎ አንድ ወር ቀጥሎ አንድ ወር ነው ያሉኝ ትናንትና። ያው የቀበሌው ሊቀመንበሮችም ከአሁን በፊት የከፈሉበትን ውል ይዞ መጥታ እንደ አስፈላጊነቱ ልጆቹ ክፍያ እንዲያገኙ እንዲደረግ ነበር እስከ ትላንት ነው። ዛሬ ደግሞ ያለውን ለውጥ ጠይቄው ነበር የፋይናንስ ኃላፊው ቀደውዬ አሁን የአንድ ወር ከፍለናል። ፖሊስም ደግሞ ያስወጣቸው ረፉበት በቃ አሁን የአንድ ወር ይከፈላቸዋል ውጡ ተብሎ ነው እነሱም ያስወጧቸው በየቦታቸው ተመልሶ እንዲኖሩ አሁንም እንደ አስፈላጊነቱ የአንድ ወር እንደሚጨመርላቸው ነው እሱ የነገረኝ። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በቅርቡ ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ለዚህ ችግር ልባት መስጠት ቀዳሚ ተግባራቸው እንደሚሆን መናገራቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። እስክንድርን ለቀደመው ዘገባው እናመሰግናለን። በሚዛን ቴፕ ዩኒቨርሲቲ የሚዛን የትምህርት ቅጥር ግቢ ዩኒቨርሲቲው ለተማሪዎች በቂ አገልግሎት ባለመስጠቱና ሴት ተማሪዎች ላይ ከትምህርት ቤቱ ውጪ በሚኖሩ የአካባቢው ማህበረሰብ አባላት የመደፈር ሙከራ እየተደረገባቸው ነው በሚል የትምህርት ሂደቱ መስተጓጎሉን የተቃውሞ ሰልፍ መካሄዱን ለአሜሪካ ድምጽ አስተያየት የሰጡ ተማሪዎች ገልጠዋል። የአካባቢው ነዋሪዎች በፊናቸው ችግሩ የመልካም አስተዳደር እንጂ የመደፈር ሙከራ ወይም ጥቃት አልተፈጸመም ይላሉ። ጽዮን ግርማ አንድ ተማሪና አንድ የአካባቢው ነዋሪ አነጋግራ ተከታዩን አጠናቅራለች። ስሟ እንዳይጠቀስ የጠየቀች በሚዛን ቴፕ ዩኒቨርሲቲ ሚዛን ካምፓስ ተማሪ ተቃውሞና ግጭቱ የተቀሰቀሰው የሴት ተማሪዎች በዩኒቨርሲቲው ግቢ ይደፈራሉ የሚል ወሬ መናፈስ ከጀመረ በኋላ ነው ትላለች። እሁድ ዕለትም በትምህርት ቤቱ ግቢ ውስጥ በሴት ተማሪዎች ላይ የመደፈር ሙከራ ተፈጽሞ ነበር ብላለች። ሴቶች በመደፈር ምክንያቱ እና ሴቶች ትምህርታችን ይከበር፣ እንዴት እንሆናለን በሚል ነበር የተነሳ። ሲነሳ ይሄ የሴቶች መደፈር ያልሽው የተረጋገጠ በፖሊስ የተመዘገበ የታወቀ ነው? አይ እንደዛ አልተረጋገጠም። የታየ ነገር የለም ተማሪውም ያጋልጦ የሰጠ ነገር የለም ግን አሉባልታ ነገር እና የእሁድ ዕለቱ የተረጋገጠ ነው። እንዲህ ሊደፍራት በገባበት ነጥ ያስመለጠች። ከዛ በፊት ግን አሉ ይገልጣል ከዛ በፊት ሴት ተማሪዎች ይደፈራሉ የሚላሉ ባልታ ነው አለ። ያልሽው እሑድ ዕለት እስኪ የተከሰተው ምንድን ነው? እሑድ ዕለት ሽንት ቤት ውስጥ በነበሩበት ሰዓት መብራት አልነበረም። ሽንት ቤቱ ሁለት ሰዎች ናቸው ገብተው የአንዷን ስልኳን ቀምቷት ሮጠ። የአንዷን ደግሞ ሲያፍናት ጮሃ ዘበኛው ደረሰላት። ከዛ ዘበኛውን ገፍትሮ ታመለጠ፣ ሰውዬው ማለት ነው። ከዛ በዛ ምክንያት እሷ ጽዎች ሰው ሁሉ ተሰባሰበ፣ ጥይት ምናምን ተተኮሰ ከዛ ድንጋይ ምናምን ውርወራ ተጀመረ። እሑድ ዕለት እንደዛ የመደፈር አደጋ ደርሶባታል ተማሪዋ ወይስ ሙከራ ነው? ሙከራ ነው የያዛት ፊቱ ላይ ጥንብለት ሷን ጥዋ ነው ያ እንትን ያለችው አመለጠ። የተማሪዎቹ ተቃውሞ የተቀሰቀሰው በዚህ ምክንያት ነው? አዎ፣ በዚህ ምክንያት ሌላ ነገር የለውም። ሴቶች ሰልፍ ወጣል። በዛ ሴቶች ሲወጡ ወንዶችም እህቶቻችን እንዴት ይደፈራሉ በሚል ወንዶችም ተቀላቀሉ። መቼ ነው ሰልፍ የወጣችሁት? ሰኞ፣ ሰኞ ጠዋት የተወጣችሁ ሰልፉን እዛ ግቢ ውስጥ ፕሬዚዳንት ቢሮ ላይ ነበረ የተወጣው። ማንም ይሰማንም አልነበረም። በዛው አንድ በአንድ ድንጋይ ሲወረወር ሁሉም ብትንትን ወጣ፣ ፌዴራል ፈሰሰ። በቃ ብዙ ተማሪዎች ተጎዱ። የሞተ የለም። ምን አይነት ጉዳት ነው የደረሰው? በፌሮ በድንጋይ የመመታት የመድማት እንጂ የሞት እንኳን አልነበረም። ተማሪዎቹ እንደዚህ የመደፈር ስጋት የመደፈር ሙከራ የሚመጣባቸው የትምህርት ቤቱ አጥር የጠበቀ አይደለም፣ ለአደጋ የሚያጋልጥ ነው። ክፍት ነው ማለት ነው? አዎ፣ በጀርባ በኩል ክፍት ነው፣ በሴቶች በር ክፍት ነው። በቃ ምንም ነገር የለውም። ውሃ ለመቅዳት ለሊት እንወጣለን፣ ውሃ ስለሌለን። የት ነው የምትወጡት? ወራጅ በዛ ውሃውን ለመቅዳት ለሊት ይወጣል። ንጹህ ውሃ ለማግኘት ማለት ነው። ያ ውሃ ላይ ደግሞ የካፌ ጣቢ ናምን ይገባበታል እና ለሊት ስራ ከመጀመሩ በፊት ውሃ ለመቅዳት ይኬዳል። በዛ አጋጣሚ ነው እንግዲህ ዘበኛ ይሁን የውጭ ማህበረሰብ ነዋሪ አይታወቅም። ለሊት እየወሰዳቸው እዛ ደፍሮ ጣላሽን ናምን ይባል ስለዚህ፣ አሁንም ውሃው የምትቀዱት ከዛ ነው? ውሃ የለም። በቃ የምንታጠበውም ገናችንም ልብስ የምናጥበው በዛ ነው። የምንጠጣው ግን ከካፌ ነው የምንቀዳው። የትምህርት ቤቱ አስተዳደር ተቃውሞውን ስታደርጉ ምላሽ ሰጥተዋችኋል? ወጥተው አነጋግረዋችኋል? የለም በመለሰ የለም። ትናንት ስብሰባ ነበረ ከሰዓት ላይ፣ እኛ ግን ያው ሶስተን ውጭ ስለነበርን እንደተባለው አልሰማንም። ውጭ ከተማ ከዩኒቨርሲቲ አራት ኪሎ ሜትር ወጣ ብለን ማለት ነው። ትምህርት የለም ማለት ነው አሁን የለም ረ ምንም ነው የለም አይደለም ትምህርት ምንም ሰራተኛ ራሱ የለም ምግብ ራሱ እያገኙ አይደለም ትላንት ቀን ሙሉ የለም ከዚህ ውጭ ያለው ጥያቄያችሁ ምንድን ነው ይሄ የትሬሴት ተማሪዎች የመደፈር ሙከራ ይቅር ሲባል ሌላ ተያይዞ ያነሳችሁ ጥያቄ አለ ረ የለም የተጫነው በቃ እና ይሟላልን የጎደለ ነገር ይሟላልን የተባለው ምን ምንድን ናቸው የጎደሉት ነገሮች ውሃ ነገር ብዛት ውሀ የለም መንገድ ጭቃ ነው በጣም ያስጠላል እና አሁን ደግሞ ማህበረሰቡ ስማችን ያጠፋችሁ በሚል ማህበረሰቡ ነዋሪ የሞተ ይመስለኛል የአካባቢው ሰው ማለት ነው ትናንትና ላይ ሞ አልመሰለኝ እና ዛሬ እዛ ጊቢን አካባቢ ወረውት ነው ያሉት። ተማሪ ካልገደለን እያሉ አሀ እናንተ የምትሉት ከውጭ የገቡ ናቸው ነው እንደዛ ሲባል እንዴት ስማችንን ያጠፋሉ ይልና ማህበረሰቡ ይነሳሳል ተማሪን ካልገደልን አ ሌላ ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ በበኩሉ የተቃውሞ ምክንያት የመልካም አስተዳደር ችግር ነው ይላል እንደሚታወቀው ሚዛን ማለት ከጥንት ጀምሮ የትኛውም የኢትዮጵያ ብሔር ብሔረሰቦች ተከባብሎ የሚኖሩበት አካባቢ ነው እዛ አካባቢ ያው በዶሚናንት ነዋሪ እና የሚባለው ቤንች ቤተሰብ ነው ያ ቤንች ቤተሰብ ከዚህም በፊት እንዲህ አይነት ድርጊትን ፈጽሞ ማያውቅም ጥልቻ እንኳ እንኳን ካለ በባህላዊ ሁኔታ እየፈታ የሚኖር ህዝብ ነበረ አጋጣሚ ዩኒቨርሲቲ አካባቢ ላይ በአስተዳደራዊ ችግር ተስተከሰተ ያ ችግርን የዩኒቨርሲቲ አመራር መታ ባለመቻሉ ሄዶ እስከ ብሔረሰብ ድረስ አንዳንድ አላስፈላጊ ስድብ ቃሎች የሚብርሰቡ የሚያንቋሽ ነገሮች ሲገለጽ ከዛ ነው ህዝቡ ተነስቶ ረብሻውን የቀጠለው። በህዝቡና በተማሪው መካከል ነው ረብሻው ያለው። አይደለም። ይሄ ህዝብ ራሱ ማት ቤንች ራሱ ማስታደር አይችልም የሚል ቋንቋ ነው። ከወሎ ዩኒቨርሲቲ ነው የመጣ ማት ዩኒቨርሲቲ ፕሬዚዳንት ማለት ነው። እና ወሎ ዩኒቨርሲቲ ነበር ሲሰራ የነበረው። እዛም ትክል ፕሬዚዳንት ከዛም ይዛ መጥቶ ተሾመ። ከዛ በኋላ አብዘኛውን ጊዜ አይቀመጥም እሱ በስብሰባ ምን እያለ ቤተሰቡም ሌላ ቦታ ነው ያለው። እዛ እየሄደ አንዳንድ ምትምት የሚያደርጉ። ስለዚህ የተማሪዎች ችግር በአጎት ጻፈታ ሲቀር፣ ከዛ ይሄ ህዝብ ራሱ መስራት ስለማይችል ነው ሌላ ምትም ያደርጉ ሚ ነገር ነው። አሪ ተማሪ ያነሳው ከዛ ጋር ተያይዞ ነው ረብሻ ተማሪ ከዛ ተነስቶ እንችን ሰባበረ መስ መስታወት ምናምን ከዛ በዙሪያ ያለው ህዝብ ወጣና ይሄ አንደኛ የህዝብ ሀብት ነው። ስለዚህ ይህ የህዝብ ሀብት እንዲ መሆን የለበት ባጉ አካባቢ ሰው ቢያሳድር ኑሮ እንደ ነገር አይከሰትም ነበር። ይሄ መቆም ሌሎች ተቃውሞ አቀረበ። ከዛም አላስፈላጊ ስድብ ቃላቶች መጡ። ከዛ ህዝብ ተነሳና ተማሪዎችን ጭምር በሰልፍ ወጡና ተቃውሞ አቀረበ። ከዛን ቀስ በቀስ ሚዛን ከተማና አማን ከተማ ጠቅላላ ሙሉ በሙሉ ማለት ከሀምሳ እስከ ስልሳ ሺህ በላይ የሆነ እንደውም የወጣው ህዝብ ከገጠረ ወጣ ከዛ በኋላ ተቃውሞ ያሰማ ነበር ከጸጥታ ኃይል ጋር ግጭት የተፈጠረ አንድ ህጻን ሞተ። ማለት ስድስት ያክል ተማሪ ነው የእድገት በህብረት ትምህርት ተማሪ የነበረ ልጅ አጋጣሚ ከፖሊስ ጥይት አምተው መታውና ሞተ። ከዛ ተቃውሞ ዛሬ በጣም የቀጠለው። ተማሪዎቹን ግን ስናነጋግራቸው ሴቶች ልጆች እዛ አካባቢ ላይ የመደፈር ሙከራ ይደረግባቸዋል፣ በዛ ምክንያት ነው የተቃወም ነው ብለዋል። ይሄ በጣም ውሸት ነው። ምንም አይገናኝ ነገር ነው። ምናልባት ከዚሁ የተነሳን ጥያቄ ለማድረግ ነው። ለምሳሌ አሁን ልጅቷ ተጠይቃለች፣ በፖሊስም ቃል ስታለች፣ አጋጣሚ የሙስሊምነት ተከታይነት ስትናገር ይሄ ህዝቡላ በፍጹም ይሄ ነገር በኔ ላይ የተፈጸመ ነገር የለም ነው የምትለው። ተማሪዎች ደፈረ የለም ዩኒቨርሲቲ በእውቀትና በክህሎት እንጂ በብሔረሰብ ይመራል? አንዱ ብሔረሰብ ከዚኛው ብሔረሰብ የመጣ ይሄንን ዩኒቨርሲቲ ይምራው፣ ከዚኛው ብሔረሰብ የመጣ ይሄኛው ይሄንን ዩኒቨርሲቲ ይምራው የሚል ጥያቄ ማንሳት ተገቢ ነው ወይም? በአካባቢው ሰው መተዳደር አለበት ዩኒቨርሲቲ ይባላል? እንደዛ አይባልም። ዩኒቨርሲቲ ሲጀመር በብሔረሰብ የሚመራ አይደለም። ዩኒቨርሲቲ ይመራ አንደኛ እንዲፈልቅ በእውቀት የሚመራ ነው የሚሆነው። የአካባቢ ረሳ እንደዛ ነው የሚያደርገው። ጥያቄም ቀርቦ አያውቅም። ግን ልንገርሽና አንድ አቶ ዜናዊ የሚባል እዛውጭ የዴድን አስተባባሪ ተብሎ አለ። አጋጣሚ ልጆች ጥያቄ ሲያቀርብ የተናገረው ቃል በጣም አስቀያሚ ቃል አለ ለመናገር በጣም ያስጠላ ማለት ነው። እና የዴድን አስተባባሪ ነበር እና አንዳንድ ነገሮች እያየ ነው። አንደኛ ጊቢው በአግባቡ እየተመራ አይደለም። አንድ ነገሮች የተሰሩ ነው የንብረት ማቴኞችን በጀት ባቡ የተጠቀሚ አይደለም። ምርምሮች አጋጣሚ አካባቢውን ለምሳሌ አሁን የተለያዩ የሚመረቱ ሰብሎች አሉ፣ የተለያዩ እንስሳ ዝርያዎች አሉ

በአካባቢው ቢመራ ኖሮ በአካባቢው ሰው ቢመራ ኖሮ መስታወት አይሰበርም ነበረ። እንደዚህ አይነት ዩኒቨርሲቲው ላይ አደጋ አይደርስም ነበር አሉኝ። ሀላፊነት ሊሰማው ይገባ። ቢያንስ ዩኒቨርሲቲ የሚመራ ሰው ቤተሰቡን ቁጭ አድርገው በጣም ተረጋግተው ዩኒቨርሲቲ መምራት አለበት። ዩኒቨርሲቲ ለምሳሌ ከእሱ ጋር የተመሰረቱ ወለጋ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ደብረ ማርቆስ፣ ደብረ ብርሃን ዩኒቨርሲቲ ጫሁን ስና እንዲሁም ኳሊቲ ስንወቅጥ ሲታይ አሁን ያለው ደረጃ በጣም በማደግ ላይ በጣም አድጓል። እንዲሁም ከአንደኛ ዲግሪ ያልሰት ከሶስተኛ ዲግሪ ያስተማሪያን ያለው ይያን ግን የማስተርስ ዲግሪ እንኳን ለማስተማር አሁን እየቻለ አይደለም። ይህ አንደኛ በአግባቡ ስላልተያያዘ፣ ስለዚህ ይሄ ደግሞ ዩኒቨርሲቲን ቀስ በቀስ ወደ ያስቀረዋል። ስለዚህ ማህበረሰቡ ላይ መምጣት ይዞ ለውጥ እያመጣ አይደለም። ስለዚህ በተረጋጋ ሰው መመራት አለውት የሚል ጥያቄ እንጂ ሌላ ቢሄድ የሚል ነገር የለም። ይህ ሊሰመር የሚገባ ጉዳይ ነው። በጉዳዩ ላይ የተሟላ መረጃን ለማግኘት ከዩኒቨርሲቲው አስተዳደር፣ ከከተማው አስተዳደርና ከፖሊስ መረጃን ለማግኘት ያደረግነው ከፍተኛ ጥረት ስልካቸው ስለማይነሳ አልተሳካልንም። እንዳገኘናቸው ምላሻቸውን ይዘን ለመመለስ ጥረታችንን እንቀጥላለን። ወደ አዲስ አበባ መለስ ስንበል ደግሞ አሁን ሰማያዊ ፓርቲ ትናንት በጠራው ጋዜጣዊ መግለጫ ከየቦታው ስለሚፈናቀሉ ሰዎች መንግሥት አስቸኳይ እርምጃ ካልወሰደ አገር አቀፍ ሰልፍ እጠራለሁ ሲል አስታውቋል። መለስካቸውማ ተከታትሎታል። ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ የኢህአዴግን ሥርዐት በፈጠራ ታሪክ፣ በተንኰልና በጥላቻ የአገሪቱን ሕዝብ እሴቶች በመበረዝ የአገር አንድነትን በማናጋት የዜጎችን ሰላማዊ ኑሮ ክፉኛ አናውጦታል ሲል ይከሳል። ይህን ከፋፋይ ሥርዐት ያለውንም ለአንዴና ለመጨረሻ ጊዜ እንዲያከትም የተጀመረውን ሕዝባዊ ትግል ተጠናክሮ እንዲቀጥል የበኩሉን አስተዋጽኦ እያደረገ እንደሚገኝና እንደሚያደርግም ቃል ይገባል። ጽሑፉ አክሎም የሥርዓቱ አገልጋዮች በሚላቸው አካላት አመራር ሰጭነት በሀገራችን የተለያዩ ክፍሎች በዜጎች ላይ እጅግ ኢሰብአዊ የሆኑ ድርጊቶች ተፈጽመዋል ሲል ለዚህ ማሳያ ናቸው ያላቸውን ይዘረዝራል። የፓርቲው የሕዝብ ግንኙነት ምክትል ኃላፊ አቶ ቴድሮስ ሀብተማርያም ጽሑፉን በንባብ አሰምተው ነበረ። ለዚህ ማሳያ ይሆን ዘንድ ከዚህ ቀደም በቤንች ማጂ ዞን፣ በበደኖ፣ በኢንቁፍቱ፣ በወተር፣ በአርሲ፣ በጅማ፣ በቡኖ፣ በጌዴኦ፣ በኢትዮ ሱማሌ፣ በጉጂ ዞን እና በሌሎችም የሀገራችን አካባቢዎች በዜጎቻችን ላይ ሰቅጣጪ ሰብአዊ የሆነ በደል ተፈጽሞባቸዋል። እንዲሁም ከሚኖሩበት አካባቢ እንዲፈናቀሉ ጭምር ተደርጓል። ሀብት ንብረታቸው ወድሟል። በዋናነት በቅርብ ጊዜያት ውስጥ የተመለከትናቸው በታጠቁ ኃይሎች እንዲሁም በሌሎች የአገዛዙ ጥገኞች አጃቢነትና አስፈጻሚነት ከአንድ ሚሊዮን በላይ በሚሆኑ በኢትዮ ሶማሌ፣ በሞያሌና በሌሎች አካባቢዎች ይኖሩ የነበሩ የኦሮሞና የሶማሌ ተወላጆች ላይ የተፈጸመው በደሎች የቅርብ ጊዜ ክስተቶች ናቸው። ይህን መሰል ድርጊቶች በሌሎችም የሀገሪቱ ክፍሎች እየተፈጸሙ ለመሆኑም ጽሑፉ ምሳሌ ይሰጣል። አቶ ቴዎድሮስ ሀብተ ማርያም የአገዛዙ ግፍና በደል ከትናንቱ ዛሬ እየከፋ መጥቶ ዜጎች ለዘመናት ሲኖሩ ከነበሩበት አካባቢ እንዲፈናቀሉ እየተደረገ ይገኛል። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትዕዛዝ ሰጪነት እየተፈጸመባቸው የሚገኘውን እጅግ አስከፊና ኢሰብአዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ በተለይ በቤንሻንጉል ጉምዝ እና በሌሎች አካባቢዎች ተፈጽመዋል ስለተባለው ማፈናቀል አሐዝ እየዘረዘሩ መረጃ ሰጥተዋል። እስከ ትናንት ድረስ ከቤንሻንጉል ጉምዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ሁለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽሕፈት ቤት 64 በቁጥር 64 የሚሆኑ ተፈናቃዮች ናቸው ገብተው ያደሩት። በየቤተ ክርስቲያኑ ከ500 በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይህንን የፓርቲያችን በክልሉ የሚገኘው የፓርቲ ጽፍር ቤት በአካል ተገኝቶ ነው አመራሮች ያረጋገጡት። ወልዲያ ላይ ስንሄ ደግሞ ዘጠኝ መቶ ሀያ የሚሆኑ ከቡኖ ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነህ ከጥቅምት ወር ጀምሮ ስቲል ነው እንትኑ አላቋረጠም። እነኚህ ወገኖች በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት። በመጨረሻም ሰማያዊ ፓርቲ ይህንን በዜጎች ላይ የተፈጸመ ነው ያለውን አስከፊ በደልና መፈናቀል የማይሻሻል ከሆነና ድርጊቱን የሚፈጽሙ የመንግሥትና የገዢ ፓርቲ አካላት ለፍርድ የማይቀርቡ ከሆነ ከመግለጫ ያለፈ እርምጃ እንደሚወስድ አስታውቋል። አቶ አበበ አካሉ የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባደረገው አስቸኳይ ስብሰባ በዚህ ጉዳይ ላይ አጽንኦት ሰጥቶን ውሳኔ ያሳለፈው በመላው አገሪቱ ይህንን የዜጎችን መፈናቀል የሚቃወም ህዝባዊ ንቅናቄ እናደርጋለን። በመላው አገሪቱ ይሄን ለማድረግ ፓርቲው የራሱን ስትራክቸር እንዲያውም አንዳንድ አካባቢ ላይ የተፈጠሩ ችግሮችን የሚያይ ቡድን ከዚህ ይልከናል። በሁሉም ክልሎች ላይ እነኚህ ቡድኖች ከተመለሱ በኋላ ፖለቲካዊ ውሳኔ ሰጥተን የሚመለከተውን አካል አሳውቀን ይህንን የሚያወግዝ ጽኑ የሆነ ህዝባዊ ተቃውሞ ማዘጋጀት መቻል አለብን። በመላው ሀገሪቱ ህዝቡ ተፈቃቅሮ እንዲኖርም ማድረግ መቻል አለብን የሚል አቋም ይዘን ነው ይህን መግለጫ የሰጠነው። የሰማያዊ ፓርቲ ኃላፊዎች በሰጡት በዚህ ጋዜጣዊ መግለጫ በኢትዮጵያ ውስጥ በየጊዜው የሚከሰተው ከማንነት ጋር የተያያዘ መፈናቀል መንስኤው በሀገሪቱ የተተከለው ቋንቋንና ነገድን ማዕከል ያደረገው የፌዴራል ስርዓት ነው። ገዢው ኢህአዴግና አንዳንድ ተቃዋሚ ፓርቲዎች ደግሞ ይህንን ፈጽሞ አይቀበሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። አድማጮች ከሞያሌ ተሰደው ኬንያ የሚገኙ ኢትዮጵያውያን ለምግብ እጥረት መጋለጣቸውን አመልክተዋል። እየተሰጣቸው ያለው የምግብ እርዳታ ለሕፃናት በምግብነት የሚውል ባለመሆኑ ባለፈው ሳምንት ውስጥ ብቻ የሦስት ሕፃናት ሕይወት ለህልፈት ተዳርጓዋል ይላሉ ነኙ ነዋሪዎች በሁለቱ ካምፖች ጠልጠለው የሚገኙትን ኢትዮጵያውያን እየረዳ ያለው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በበኩሉ በጊዜያዊ መጠለያው የህጻናት ሞት እንደነበርና ነገሩ ግን የተከሰተው በባህላዊ ሕክምና ሳቢያ ነው ይላል። ገልሞ ዳዊት ተከታዩን ዘገባ አጠናቅሯል። ከኢትዮጵያ ሞያሌና አካባቢያ ተሰደው ሶሎሎ አካባቢ ሰፍረው የሚገኙ ኢትዮጵያውያን በምግብ እጥረት እየተቸገሩ መሆናቸውን ተናገሩ። በዚህም በተለይ ነፍስ ጡር ሴቶችና ህጻናት እየተጎዱ መሆናቸውን ገልጸው ባለፈው ሳምንት ሶስት ህጻናት እንደሞቱ ለአሜሪካ ድምጽ ተናግረዋል። ወይዘሮ ደርሜ ገልማ ከአራት ልጆቻቸው ጋር በጊዜያዊ መጠለያው ለሁለት ወር ኖረዋል። ስደተኛውን እየጎዳ ስላለው የምግብ አቅርቦት ችግር ያብራራሉ። አሁን የተባበሩት መንግስታት ድርጅት ነው እየረዳን ያለው። ደንበኛ ምግብ እንኳን እያገኘን አይደለም እየሰጡን ያሉት ማሽላ ነው። ይህንን ማሽላ ህፃን ሊመገብ አይችልም። ሌላ ተጨማሪ አልሚነት የለውም። በምግብ በኩል ሰው በጣም እየተጎዳ ነው። አሁን ለልጆቻችን የምንሰጠው ሌላ ምግብ የለንም። በዚህ ስደተኞች ካምፕ በቂ ምግብ ባለማግኘታቸው ሶስት ሕፃናት ሞተዋል። የታመሙ ሌሎች ሕፃናትም አሉ። ወይዘሮ ደርሜ በእርዳታ መልክ እየተሰጠ ያለውን ማሽላ ስደተኞች መመገብ እንዳልቻሉ ነው ደጋግሞ የሚናገሩት። ወይዘሮ ቀበሌ ሳፈተው ደግሞ የአራት ልጆች እናት ናቸው። የሶስት አመት ታናሹ ልጃቸው በጠና መታመሙን ይናገራሉ። እኔ አራት ልጆች አሉኝ። ከነሱ አንደኛው በጠና ታሞብኛል። ሆዱን ነው የሚያመው። ራሱን በጣም ያቃጥለዋል። ሐኪም ቤት ወስጄዋለሁ፣ ግን እስካሁን ምንም አልተሻለውም። አሁን ማሽላውን ነው እያበላሁት ያለሁት። በፊት ቤቴ በነበርኩ ጊዜ ከየትም አምጥቼ ያለኝንም ሸጬ ለልጆቼ በቂ ምግብ እሰጣቸው ነበር። አሁን ልጄ የታመመው በዚሁ በምግብ እጦት ምክንያት ነው። ስደተኞቹ የደህንነት ስጋት እንዳላቸውም ይናገራሉ። አንድ ስሙ እንዳይጠቀስ የጠየቀ በሶማሬ ጊዜያዊ መጠለያ የሚኖር ኢትዮጵያዊ ስደተኛ ለስደተኞች በቂ ጥበቃ እየተደረገ እንዳልሆነ ነው የሚገልጸው። ከእርዳታ ማጣት በተጨማሪ የደህንነት ስጋትም አለ። በትክክል ስደተኞች ሊኖሩበት በሚገባ መጠለያ ቦታ አይደለም ያለ ነው። ከኢትዮጵያ ድንበር ሁለት ኪሎ ሜትር ብቻ ርቆ ነው ያለ ነው። ለዚህም ዩኤንኤችሲአር መፍትሄ እንዲሰጠን ደጋግመን ጠይቀን ነበር። ከዚህ ራቅ ወዳለ ስፍራ ወስደው እንዲያስቀምጡን ጠይቀናቸው ነበር። እነሱ ግን እስካሁን ምንም መፍትሄ ሳይሰጡን በመቅረታቸው የምንኖረው በፍርሃት ነው። የስደተኞቹን ቅሬታ አስመልክቶ በኬንያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ቃል አቀባይ የሆኑትን ይቮን እንዴገን ጠይቀን ነበር። በቅርቡ በደንብ ላፈቻና ሶስት ህጻናት በባህላዊ ሐኪም በተሰጣቸው መድኃኒት ተጎድተው በተቅማጥ በሽታ ህይወታቸው እንዳለፈ ሚስስ ይቮን ገልጸዋል። የተመጣጠነ ምግብ በማጣት ህይወቱ ያለፈ ህጻን እንደሌለ ተናግረው፣ ይህም እንዳይከሰት የእርዳታ ስጪ ድርጅቶች ከ20 በላይ ህጻናት የአልሚ ምግብ እየሰጧቸው መሆኑን ገልጸዋል። ስደተኞቹ ያነሱትን የደህንነት ስጋት በተመለከተ ደግሞ የኬንያ ፖሊስ ቀን ቀን በጊዜያዊ መጠለያው ቅኝት እንደሚያደርግና ለወደፊትም የስደተኞቹን እጣ ፈንታ ለመወሰን ድርጅታቸው አሁንም ከኬንያ መንግስት ጋር ምክክር ላይ መሆኑን ገልጸዋል። አሁንም ከአራት ሺ በላይ የሞያሌና አካባቢያ ነዋሪዎች የታሳሳስሩ እንግድያ እያሸሽተው ኬንያ ይገኛሉ። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ምሽቱ አራት ሰዓት በ19 እና በ25 ሜትር ባንድ እንገኛለን። አሁን የፕሮግራም ማሳሰቢያ። የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድ እስካሁን ባከናወኗቸው ፖለቲካዊ ጉዳዮች የሚያመሰግኗቸው እንዳሉ ሁሉ የሚተቿቸውም አሉ። እርስዎስ በእርሳቸው የሥራ ክንውን ዙሪያ ጥያቄ ወይም ትችት አለውትን? ጥያቄዎቻቸውን እንዲመልሱ የፖለቲካ ተንታኞች ጋብዘናል። ከአዲስ አበባ የሕግ ባለሙያና የፖለቲካ ተንታኝ የሆኑትን አቶ ውብሸት ሙላትን ከዚህ ከዩናይትድ ስቴትስ ሚሽጋን በሚገኘው ኬተሪንግ ዩኒቨርሲቲ የታሪክ መምህርና ወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ የሚጽፉ የሚሳተፉትን ፕሮፌሰር ህዝቅኤል ገቢሳን ጋብዘናል። ጥያቄዎቻችሁም በስልክ ቁጥር በተለመደ 2022059942 የውስጥ መስመር 14 ደውለው ሐሳቦን ያስቀምጡልን ወይም በሆርን አት ቪኦኤ ኒውስ ዳት ካም የኢሜይል አድራሻችን አሊያም በፌስቡክ ገጻችን ሰዓት ቪኦኤ አማሪክ እስከ ነገ ሐሙስ ጠዋት አድርሱን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰዓቱ በኢትዮጵያ አቆጣጠር አሁን ከምሽቱ 3 ሰዓት ከ39 ያመለክታል። ወደ ሁለተኛው አጋማሽ በዚሁ ተሸጋግረናል። ተከታዩ ወይም ቀዳሚው ታዲያ ኢትዮጵያውያን በአሜሪካ ነው ዋሽንግተን ዲሲ አካባቢ እሺ ቀደም እንኳን የሰዓት ሽሚያ ስለሆነ ነው እሺ ባለቤቱ አንተ ነህ ለማለት ነው ባለቤት ያለበት አዎ ባለፈው ሳምንት ዲሲ አካባቢ የተለያዩ የታክሲ ኩባንያ ህብረት ፈጥረው ዩቪሲ በሚል ስም ድርጅት ካቋቋሙ አስር ዓመት እንደሞላቸው ይህ ህብረት ደግሞ በተለይ ለኢትዮጵያውያን ምን አንደምታና ትምህርት እንደሚኖረው ለማመልከት አስራ አምስት ቀን እንዳልኩት ሶስት እንግዶች አቅርበን ነበረ። የቦርዱን ሊቀመንበር አቶ ደግፍ የሰጠኝ፣ የድርጅት ስራ አስኪያጅ አቶ ኤርሚያስ ወሰኑና፣ አስረኛ ዓመት በዓሉን ፕሮግራም ሲመራና አንዳንድ ጥያቄ ምዛው ለህዝብ ሲያብራራ የነበረው ሌላው በታክሲ ቢዝነስ የሚገኘው አበበ በላው ነበሩ እንግዶቻችን። ክፍል አንድ ጥያቄ ያቆመው ችግር በታክሲ በኩል ታሪፍ በመተመን ተሳፋሪ ብዙ ጊዜ ያለ አግባብ ከፈልኩ፣ ከተተመነው በላይ ያስከፈሉኝ እያለ ችግር ይፈጥራል። ይሄ በኡቨርና በሊፍት አይገኝም፣ ግን በእናንተ በኩል እንዴት ነው ይሄ ሮሮ ይመጣል ወይ ብለን ጠይቀን ጥያቄው ሳይመለስ ተንጠልጥሎ ነበር የቀረው። ዛሬ ጥያቄው ይመለሳል፣ ፕሮግራሙም ይጠናቀቃል እና አቶ ደግፎ ሰጠኝ ናቸው ይህን የመለሱት። ካለንበት የቴክኖሎጂ እድገት አንጻር ይሄ የሚባለው ነገር ፈጽሞ የቀረ ነገር ነው። ዛሬ ዲጂታል ነው፣ ልክ እንደ ሌሎቹ ዘመናዊ ትራንስፖርት አገልግሎቶች። አንድ ተሳፋሪ መኪና ውስጥ በሚገባበት ጊዜ ሜትሩ ሲጀምር ዲጂታል ነው። የሚከፍለውም በክሬዲት ካርድ ነው። አልፎ አልፎ ካልሆነ በስተቀር የካሽ ግብይቱ ያም ቢሆን የተነበበውን ቁጥር ብቻ ነው እና ይሄን አክል በክፍያ በኩል የሚኖረው ቅሬታ መቶ በመቶ የተቃለለና የሌለ መሆኑን ነው። መኪናው በሄደ ቁጥር የሚነግረው ቁጥር አለ። ከዚያ ውጭ የሚሆን ነገር የለም እና ዛሬ በዋሽንግተን ዲሲ ያሉ ታክሲዎች በሙሉ የሚያስከፍሉት እዛው ሜትሮ ላይ የሚደረግ ነው። ማናቸውም አሽከርካሪዎች ያንን ነገር ሊነኩት ሊቀይሩት የማይችሉት ነው። ቅሬታው ግን በተለያየ መንገድ ሊጠቅስ ይችላል። ዛሬ እኛ ጋር ደንበኞች ሊመጡ የማይችሉበት ትልቁ ምክንያት ይሄ ሳይሆን የእኛ የታክሲዎች ዋጋ ከሌሎች ቴኒስ እንላቸዋለን የዚህ በዲጂታል ጥሪ እንደነው ውበርና ሊፍ በጣም ዝቅተኛ ዋጋ በማስከፈላቸው ምክንያት ብቻ ነው ልዩነታችን እንጂ በሌላ ሰርቪስ በሚመለከት እኛ የምንሰጠው አገልግሎት የበለጠ ይመስለኝ እዚህ ላይ ግን አዲሱ አበበነኝ አዲሱ አበበነኝ ስል ደግሞ ያንተ ስም ይገጥማል አበበነኝ እና እዚህ ላይ አንድ ለአድማጮች ምናልባት በጣም የሚገርም ነገር ያጋጠመው ምንድን ነው፣ ኡቨር የተባለው ድርጅት ምሳሌ ብንወስድ በመላው ዓለም ያለውን የታክሲ ስራ ለግሉ ለማድረግ የተነሳ ድርጅት ነው። ያ ሲያደርግ ደግሞ በጉልበት አይደለም ታክሲ መጥራትን አንድ ግለሰብ ሻወር እየወሰደ እየታጠበ ወደሚሄድበት ቦታ ለመሄድ በሚፈልግበት ሰዓት ታክሲው በሩ ላይ እንዲጠብቀው አድርጎ የሚሰራ ነገር ስላመጣ ነው። ይሄ እንግዲህ ያ ሰውዬ ከዛ በኋላ ወጥቶ ዝናብም ከሆነ ብርድም ሙቀትም ከሆነ ውጭ ሆኖ ታክሲ መፈለግ እጁ ማውጣት ሊኖርበት ነበር። ሻወር ውስጥ ሆኖ እንደ ልቡ በራፉ ላይ መኪናው መቅረቡ ብቻ ሳይሆን ዋጋውም ትንሽ ነው። እሺ፣ አንተ ከምታስከፍለው ያነሰ ነው። አቴክት ያደረገ ዋጋው ትንሽነት አለም ዋሽንግተን ደግሞ እንደ ድል ማን ይበድል የሚባል ወይም እንደ ድል የሚጠቅም ነገር አለ አይደል? ዋሽንግተን እንደምታውቃት ጠባብ ከተማ ነች። ዋሽንግተን ታክሲ ሲፈጠርም በመላው አሜሪካ ካሉ የታክሲ ዋጋዎች ርካሹ ታክሲ ዋጋ የነበረው ዋሽንግተን ዲሲ ነው ሲመዘን ከሌሎች ከተማዎች አንደኛ ሁለተኛ፣ ከተማዋ ጠባብ ስለሆነች እኛ ራሳችን ከአንድ ቦታ ወደ አንድ ቦታ ስንወስደው አጭር ነች። የሚከፍላት ገንዘብ ካለው የአሜሪካ ኢኮኖሚ አንጻር አብዛኛውን ሰው የሚጎዳ አይደለም። ከዛ ለማውረድ ሞክረው አልቻሉም። አሁን እኮ የኡበር ዋጋና ይሄኛው ዋጋ ሚጭ የሚለየው ረዥም መንገድ ሲካሄድ ነው። እንዳልኩ ዳላስ ኤርፖርት ሲካሄድ ከዋሽንግተን ወጠ ሜሪላንድ፣ ቨርጂኒያ የምትሄድ ከሆነ ልክ ነው፣ ይቀንስልሃል። የእነሱ ዋጋ ቅናሽ ሚትሰማው ያኔ ነው። እዚች ከተማ ውስጥ ያለችውን ሰርቪስ ግን አስር ቢቀንሷል ታክሲ የእነሱንም እኮ መኪና የሚነዳ ኡበር የሚነዳላትም ሰው እኮ የሚነዳላቸውም ሰው ገንዘብ ማግኘት አለበት። በነፃ ሊሰራላቸው አይችልም። በራሱ መኪና በራሱ ጋዝ ርካሽ ሊያስከፍል አይችልም እና እንደ አጋጣሚ ዋሽንግተን ውስጥ ያለችውን ቢዝነስ ከኛ የበለጠ በጣም ሊያረክሷት አልቻሉም። ልዩነቱ በጣም ትንሽ ናት። ይህ አድቫንቴጅ ስለሰጠን እንደምታየው ከሌሎች ከተሞች ይልቅ የዋሽንግተን ታክሲ አሁንም እየሰራ ነው። ሙሉ ጉልበቱን ስራ ላይ እየዋለ ነው። ለዚህ ነው ይህን ቴክኖሎጂ ብንጨምር እና እንደነሱ ደግሞ ራቅ ላለው ቦታ ተመሳሳይ የእነሱ አይነት የዋጋ ቅናሽ ብንሰጥ እኩል እንሆናለን ወይም እንሻላለን። ደግሞ ብዙ አድቫንቴጅ አለን እኛ ታክሲ ነጆች እውቀታችን ባክግራውንዳችን የተመረመረ መሆኑ በክራይም ሪከርድ የሌለብን መንግስት የሚያውቀን ታክሲ ነጆች ነን ከተማውን እናውቀዋለን ብዙ አድቫንቴጅ አለን ውድድሩን ለማሸነፍና እኔ መቼም ብዙ ታክሲ ተጠቃሚ አይደለሁም ግን በቅርብ በቅርብ ብጠቀማለሁ የእኛና የኦቨር ልዩነት እንደ ዳላስ ወይም ኤርፖርት የመሳሰለ ስንሄድ ነው ላልከኝ አልስማማም በዋጋ እኩል ነን በሚለውም አልስማማም። አንዲት ብር ብትሆን ከታክሲው ከመደበኛው ታክሲ የኡበርና የሌፍት ዋጋ የቀነሰን ዋና ቁም ነገር የሚበጀው እነሱ ለመድረስ ጥረት ማድረጉ ነው እንጂ ተቀራርበናል፣ ምንም ያህል አንበላለጥም የሚለውን ነገር ተጠቃሚ አይለም። አሁን እድል አልሰጠውም። አሁን እሺ፣ አቶ ርሚያ ምናልባት አንዳንዱ ንጽጽራችን ልክ ላይሆን ይችላል እዚህ ቦታ ላይ አሁን ኡበር የራሱ የቢዝነስ ሞዴል አለው እነሱ አንደኛው ስትራቴጂያቸው የሌላውን ቢዝነስ ማዳከም ነው ኢንቨስት በማድረግ አትርፈው አይደለም በተለያየ ሪፖርት ላይ ምናልባት እንደ ሪፈረንስ ልታየው ትችላለህ ከዚህ ፕሮግራም ጋር ኡበር በኪሳራ ነው የሚሰራው አትርፎ አይደለም የሚሰራው ስለዚህ ኢንቨስተሮች አሉት ኢንቨስት ያደርጋሉ ዋጋውን ቅናሽ በማድረግ ሌሎችን ነው በአብዛኛው ምናልባት አበበ ያለው የሚሄደው ምንድን ነው? እዚህ አካባቢ አልተንኮታኮተም። እንደሌለው አካባቢ ብዙ አካባቢ ላይ የታክሲ ዋጋ ምናልባት ታክሲው ራሱ አንድ ሚሊዮን ብር የሚያወጣበት አካባቢ ላይ ኒውዮርክ፣ በቺካጎ አራት መቶ አምስት መቶ ሺ ብር በቦስተን፣ በነዚህ እና ሌሎች ስማቸው በተጠራ ከተማዎች ውስጥ ብዙ ዋጋ ያወጡና ሰዎች እንደ ራሳቸው ለጡረታቸው ለሌላ ጊዜ ያስቀመጡት ገንዘብ ሁሉ ዜሮ ሆኗል። ይህንን ዜሮ ያደረገው ምንድን ነው? እሱ በሰጠው ኡበር ባመጣው የፕራይስ አቅርቦት ነው እና ከማርኬት ውጭ ለማድረግ ነው። ያው ያለንበት ሀገር መፎካከር ያለነው በዛ ፎክክር መጠን ከስሮም ሆነ ምንም ብሎ በማንኛውም መልኩ እና ወደፊት ግን ያው በእቅዳቸው እነዚህ ሁሉ ከተንኮታኮቱ በኋላ ስታንዳርድ የሆነውን አዋጭ የሆነውን ለእነሱም ለከስተመሩም እንግዲህ ዋጋ ለማምጣት ነው። ስለዚህ አሁን ምናልባት እዚህ ጋር ያንን ግምት ውስጥ ከተን ካነጻጸር ነው አስቸጋሪ ሊሆን ይችላል። እኛ ግን አዲስ የጀመርነው የሚትር ሲስተም ዋጋዎችን የመቀዝቅ የማድረግ የማስጨመር ፕላትፎርሙን ዘርግተ ነዋል እና ተመሳሳይ ነገሮችን ለማስ ለማምጣት የተወሰኑ ደቂቃ ደቂቃዎች ናቸው የቀሩኝ። ላጠቃለል ለሶስታችሁም ግን አንዳንድ ደቂቃ ማጠቃለያ እድል እሰጣለሁ። የተነሳንበት ስድስት የታክሲ ማህበራት በአንድነት ሆነው ዩቪሲ የሚል ህብረት የፈጠሩበትን አስረኛ ዓመት ታክብራችኋል። ኢትዮጵያውያን ተባብሮ መስራት እንደሚቻል ያሳየንበት ነው። ብዙ የታክሲ ነጂዎች ኢትዮጵያውያን እንደመሆናችን መጠን ይሄ ትልቅ ትምህርት አለው ነው የምትሉት? አጠቃለሉኝ እስቲ አይነተኛ ምሳሌነቱን በዚህ አስረኛ ዓመት ማክበር ምንድን ነው እና ምን ይሁን ታክሲ አስረኛ ዓመት አከበረና የሚለውን ነገር ከበድ አድርገው ሰው እንዲያየው ቀደም ሲል የተዋየንበትን ነጥብ አንኳር አንኳሩን እንደ ማጠቃላይ ሀሳብ አድርጋችሁ ብትነግሩኝ ውይይቴም በዛ አቆማለሁ። ከአቶ ደግፌ ልጀምርና በአበበ አጠቃልላለሁ። አበበ ቶሎ ስለማይቆርጥ ነው። እሺ፣ አመሰግናለሁ። ብዙ ያገኘናቸው ጥቅሞች አሉ የእድገታችንም ከነበርንበት አንድ ሚሊዮን ካፒታል ወደ አራት ሚሊዮን አድገናል። እዚህ ጋር በእርግጠኝነት አስረኛውን ክብረ በዓላችንን ስናከብር ለሕብረተሰባችን ልናሳውቅ ወይ ልንገልጽ የምንፈልገው ዋናው ኢትዮጵያኖች በጋራ መብላት እንጂ በጋራ መስራት አይችሉም የሚለውን አጉል ብሂል ሰብረን ለማህበረሰባችን ሕያው ምስክር መሆናችንን ለመግለጽ ነው ዋናው። አቶ ኤርሚያስ እሺ፣ በተለይ ይህንን በዓል ስናከብር አንደኛ እዚህ ቢዝነስ ውስጥ እኛ ያለፍንበትን ለሰዎች ተሞክሮ እንዲሆን እናስባለን። በተለይ አሁን መጽሄቱን ባዘጋጀንበት ጊዜ እንዲነበብ፣ እንዲታወቅ፣ እንዲደርስ በየትኛውም መልኩ በየትኛውም ፎርም እዚህ አካባቢ አንዳንድ ነገሮችን ሊመሰርቱ የሚፈልጉ ሰዎች ቢኖሩ እንደ ሞዴል እንዲጠቀሙት አድቫይዝ እንሰጣለን፣ ያረግናቸውን ምክር እንሰጣለን፣ ያረግናቸውን ነገሮች ማለት ነው እና አንዳንድ ኛ የሄድንባቸውን ነገሮች መደገም የለበትም፣ እንዲህ አይነትም ነገር ተቀባባይነት የለም። ብዙ ጊዜ በራሳችን ጀምረን በራሳችን ሄደን ወይም ደግሞ ሌላው የምናስተላልፈው ነገር አለመኖሩ እሱን ነው። እንደተሞክሮ ለማንሳት የሞከር ነው። ሌላው የክሬዲት ካርድ ፕሮሰስ እናደርጋለን እኛና ወደ አርባ ሚሊየን ትራንዛክሽን በእኛ ካምፓኒ ይካሄዳል። ፕሮሰስ እናደርጋለን ማለት ምን አልገባኝም። ሰዎች ታክሲ ውስጥ በሚከፍሉት ክሬዲት ካርድ በእኛ ካምፓኒ በኩል ነው የሚያልፈውና ወደ አርባ ሚሊዮን ዳላር በዓመት ፕሮሰስ ይደረጋል። አቶ አበበ ማጠቃለያ ሶስት መቶ የምንሆን ኢትዮጵያውያን ትንሽ ፍራንክ አዋተን ከአንድ ሚሊዮን በጀት ወደ አራት ሚሊዮን ከፍ ያለ ድርጅት መመስረታችን ራሱ ዜና ነው ብለን እናስባለን። ሶስት መቶ የሚሆን ኢትዮጵያዊ በቢዝነስ ተስማምቶ መስራት ታምር ነው ብዬ ነው ምገምተው። ካለን ኤክስፔሪንስ ልምድ አንጻር የምናደርገው ደግሞ በስደት አገር በውጭ ሀገር ነው። ከተሳካ ደግሞ አሜሪካ እንደምታውቀው በጋራ ሲሰራ የሚገኘው ጥቅም የትናየት ነው። እያንዳንዱ ካምፓኒ ሼርሆልደርስ እያለ የሚሸጠውም ብዙ ኢንቨስተሮች አቅማቸውን ኃይላቸውን አንድ ላይ ቢያደርጉት ትልቅ ካምፓኒ ለመፍጠር ነው። እኛ ደግሞ በራሳችን ብቻ በኢትዮጵያን ብቻ ይሄን ማድረግ በተለይ ደግሞ በአንድ ሙያ በዛው በአንድ ታክሲ ነጂ፣ አሁን በቀደም መጥተህ እንዳየኸው ቤተሰብ ነው ያየኸው። ታክሲ ነጂ ብቻ ሳይሆን ሚስቱንም፣ ልጆቹንም፣ ባሏንም፣ ልጆቿንም ነው ይዘው የመጡት ያየኸው እና አምስት መቶ ስድስት መቶ የምንሆን አዳራሹ ሞልተን ነው ያየኸው እና በስደት አለም በገንዘብ እንደዚህ በጋራ እንስራ፣ አንድ ሁለት መብታችንን፣ የስራ መብታችንን በውጭ ሀገር እናስከብር፣ የአገሪቱ ስታንዳርድ የሚጠብቀውን የሚያስፈልገውን እናሟላ ብሎ መነሳት ለእኔ ኢትዮጵያውያን ተደራጅተው ተጠናክረው ጥሩ ደረጃ ሲደርሱ ለምወድ እኔ ትልቅ ትልቅ ደስታዬ ነው፣ ልነግር አልችልም። እና ደግሞ ሁልጊዜ እንደምታውቀው ተጣልተው ተበተኑ ነው እንደሰማሁ። ተካሰንም ነበር ተካሰን የተካሰስ ነው። ደግሞ ይህ አይዲያ ይሻላል፣ ይህ አይዲያ ይሻላል፣ ይሄኛው ነው ህጋዊ ነው፣ ይሄኛው ነው ህጋዊ የሚል ነው ፍርዱን ስናገኝ ተስማምተን በጋራ ነው የቀጠል ነው አንዳችን፣ ፕሮብሌም የለም። ይሄ ትልቅ ልምድ ነው ለኢትዮጵያ። ስለተፈረደበት አላኮረፈም መጥቶ ተቀላቀለ። ይሄ ነው ትልቁ ትምህርት። የሀሳብ ክርክር ነው የፍጹም ወንድምነታችንንም አልነቃውም። ራሱ ይሄ ለኢትዮጵያን ትልቅ ትምህርት ነው ብዬ አምናለሁ። በጣም አመሰግነው። አቶ ደግፌ ሰጠኝ፣ ሊቀመንበር አቶ ኤርሚያስ ወሰኑ፣ ዋና ስራ አስኪያጅ አቶ አበበ በለው ባለሀብት። ከታክሲ ነጂዎች አንዱ እንደመሆንህ በተለይ ደግሞ አስረኛ ዓመቱን በማስተናበር እና በማስተናገድ ስለነበረ አንዳንድ ሀሳብ አብረህ እንድትራዳ ነው ያቀረብኩ። ሶስታችሁንም በአድማጮች ስም አመሰግናለሁ። እግዚአብሔር ስጥ ሊመጣ እኔም አንተን ላመስግን አዲሱ ለግሩም ዝግጅት። አሁን ዲሞክራሲ በተግባር የከፋ ሰብአዊ ቀውስ በተከሰተባት በኮንጎ ዲሞክራሲያዊ ሪፐብሊክም ከአንድ ዓመት ተኩል በፊት የስልጣን ዘመናቸው ያበቃው ፕሬዚዳንት ጆሴፍ ካቢላ አልወርድም ሞቼ ይገኛለሁ እያሉ ነው ሲል ይንደረደራል። ዲሞክራሲ በተግባር አዲስ የተካሄደ ጥናት ታዲያ አፍሪካ ውስጥ ግጭቶች የሚፈጠሩት ከመሪዎች የስልጣን ዘመን ያለማክበር ጋር የተያያዘ ነው ይለናል። ሳሌም ሰለሞን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ለዲሞክራሲ በተግባር እንዲህ ያቀናብሮታል። የአፍሪካ ፕሬዚደንቶች የሥልጣን ዘመን ገደብ የለሽ መሆኑን ዩናይትድ ስቴትስና የዲሞክራሲ ደጋፊዎች ቢቃወሙም በአህጉሪቱ ዙሪያ ማለት ይቻላል ውጤት ግን አላሳየም። አንድ የአፍሪቃ ጥናት ማዕከል ተንታኝ በያዝነው የአውሮፓውያኑ ዓመት የ2018 መግቢያ ላይ የደረሱበት ጥናት በአህጉሪቱ ካሉ ሃምሳ በላይ ሀገሮች አርባ ከመቶ በታች የሚሆኑት በሕገ መንግሥቱ የተደነገጉ የሥልጣን ዘመናትን አስከብረዋል። የአሥራ አምስት አገሮች ፕሬዝደንቶች ሁለት የሥራ ዘመናቸውን ፈጽመውና ሥልጣን አስረክበው ተሰናብተዋል። በዚህ ጥናት ዋና አስተባባሪ መሠረት መሪዎች ሕገ መንግሥቱ ከሚፈቅድላቸው ሁለት የሥራ ዘመናት በላይ መቆየት ውጤቱ ከባድ ዋጋ ያስከፍላል። የአፍሪካ ሴንተር ፎር ስትራቴጂክ ስተዲስ ወይም የኤሲኤስኤስ የጥናት ማዕከል ዋና ዳይሬክተሩ ጆዜፍ ሲግል ይባላሉ። ለቪኦኤ ሲናገሩ፣ በአንድ አገር ውስጥ የመሪዎች የሥልጣን ዘመን ገደብ አለመኖር ሕዝቦች ሕገ መንግሥታዊ መብቶቻቸውን ተጠቅመውና ባለው የፖለቲካ ሥርዓት መሠረት መሪዎቻቸውን መቀየር አይችሉም። በሥልጣን ዘመን ገደብና በግጭቶች መካከል ያለው ግንኙነት አፍሪካ ውስጥ ለፖለቲካ ዓመፅ ምንጭ መሆኑ ይንጸባረቃል። የሚኖራቸው አማራጭ በጣም አነስተኛ ነው። የፖለቲካ ሂደቱን ተጠቅመው መሪዎቻቸውን መለወጥ ሳይችሉ ሲቀሩ ኃይል የመጠቀም አማራጭን ይወስዳሉ። ጆዜፍ ሲገላክ አክለውም ግጭቶች በኮንጎ ዲሞክራሲያዊ ሪፑብሊክ ለምሳሌ ፕሬዝደንት ካቢላ አዲስ ምርጫ ለማካሄድ ፈቃደኛ ሳይሆኑ መቅረታቸውን፣ በደቡብ ሱዳን ፕሬዝደንት ሳልቫኪር ለሕዝባዊው ደም አፋሳሽ ሁከት ስሜት ሳይኖራቸው ሥልጣኑን የሙጥኝ ብለው መያዛቸውን ያጠቃልላሉ ሲሉ አብራርተዋል። ይህ በእንዲህ እንዳለ ግን አፍሪካ ውስጥ ባለፉት ጥቂት ወራት ታሪካዊ ሊባሉ የሚችሉ የሥልጣን ሽግግሮች መካሄዳቸው ይዘገባል። በአንጎላ በጋምቢያና በዚምባብዌ የተካሄዱት ሊጠቀሱ ይችላሉ። ያም ሆኖ በሦስቱም ሀገሮች ግን መሪዎቹ በሕገ መንግሥቱ የተፈቀደላቸውን የሥልጣን ዘመን አክብረው አይደለም የተሰናበቱት። በአንጎላ ፕሬዚደንት ኤድዋርዶ ዶስ ሳንቶስ ለ38 ዓመታት ሀገሪቱን መርተዋል። በዚምባብዌ ፕሬዚደንት ሮበርት ሙጋቤ ለ37 ዓመታት ቆይተዋል። በተቃራኒው ደግሞ በኢኳቶሪያል ጊኒ ቴዎዶር ኦቢያንግ እንጌማ ሥልጣን ከያዙ 39ኛ ዓመታቸው ነው፣ አሁንም አሉ። የካሜሩኑ ፖል ቢያም ሰላሳ አምስተኛ ዓመታቸው ላይ ናቸው፣ አሁንም ሥልጣን ላይ ይገኛሉ። በአፍሪካ ስትራቴጂያዊ የጥናት ማዕከሉ ዋና ዳይሬክተር በጆዜፍ ሲግል ገለጻ መሠረት አፍሪካ ውስጥ የዲሞክራሲያዊ ለውጦች እንቅስቃሴ በስፋት የታየው በሺ ዘጠኝ መቶ ዘጠናዎቹ ዓመታት በቀዝቃዛው ጦርነት ወቅት ነበር። ያኔ የአንድ ፓርቲ ብቻ አመራር ቀረና ሕጋዊ ድጋፍ ያላቸው የተቃዋሚ ፖለቲካ ፓርቲዎች ሊመሠረቱ ቻሉ። ከዚያም በምርጫዎች አማካይነት አዳዲስ የአመራር ዘዴዎች ተቀየሱ። አብዛኞቹ የአፍሪካ መሪዎች የሥልጣን ዘመናቸውን ገደብ አክብረው ሲሰናበቱ የታየውም በ2000 ዓመተ ም እንደ አውሮፓውያን ዘመን አጣጠር መግቢያ ላይ ነው። የፖለቲካ ለውጥ በማድረግ ታሪክ ቀዳሚዋ ታንዛኒያ ናት። ያኔ የሀገሪቱ ሁለተኛው ፕሬዚደንት አሊ ሐሰን ሙኒ በ995 ዓ ም ለዓመታት በሥልጣን ከቆዩ በኋላ አስረክበው ወረዱ። በዚያም የመጀመሪያው አፍሪካዊ መሪ ሆነዋል። ሁለት የሥልጣን ዘመናቸውን አክብረው በሰላማዊ መንገድ ለቀጣዩ መሪ አስረክበው በመውረድ ጆዜፍ ሲግል ያስረዳሉ። ያኔ በታንዛኒያ ሕግና ሥርዓት የማክበር ስልጣኔ ነበር፣ በሌሎች የአፍሪካ አገሮች ያልታየ። የታንዛኒያው የመጀመሪያ ፕሬዚዳንት ጁልየስ ኔሬሬ ለተኳቸው ለሚዊኒ መንገዱን ጠርገዋል። እርግጥ ኔሬሬ ሀያ ዓመት ሥልጣን ላይ ቢቆዩም የመድበለ ፓርቲ ሥርዓት እንዲመሠረትም ፈሬ ቀደዱ መሪ ናቸው ሲግል፣ አክለውም ኔልሰን ማንዴላንም እዚህ ጎራ ማካተት የምንችል ይመስለኛል ብለዋል። ማንዴላ በዝርዝሩ ውስጥ የሌሉት ሁለት የሥራ ዘመን ስላልሸፈኑ ነው። አንድ የሥልጣን ዘመን ብቻ አገልግለው ነው ማንዴላ እንደ አውሮፓን ዘመን አቆጣጠር በ1999 ዓ ም የተሰናበቱት። እና ማንዴላ አንዴ መሆን የሚገባውን ካሳዩ በኋላ ተከታዮቻቸው ለሌላ ተጨማሪ የስልጣን ዘመን መቆየት አልፈለጉም ሲሉ አስረድተዋል። እዚህ ላይ ሌላው መነሳት ያለበት ጉዳይ በአፍሪካ የመሪዎች የስልጣን ዘመን በሚከበሩባቸው ሀገሮች ውስጥ የፕሬስ ነፃነትም ይበልጥ እንደሚከበር ነው። ሪፖርተርስ ዊዝአውት ቦርደርስ ማለትም ድንበር የለሽ የጋዜጠኞች ድርጅት በ2018 ማለት ዘንድሮ ባወጣው ሪፖርቱ መሠረት በመጨረሻም የዚህ የአፍሪካ ጥናት ማዕከል ዋና ዳይሬክተር ጆዜፍ ሲግል ሲያስጠነቅቁ በአህጉሪቱ ገደብ የለሽ የመሪዎች የሥልጣን ዘመን አለመረጋጋትን በመፍጠር ቀዳሚ ይሆናል ብለዋል። መሪዎች በኃይል ሥልጣን ላይ በቆዩ ቁጥር ግጭቶች ይፈጠራሉ። የኢኮኖሚና ልማት ጉዳዮች ጥያቄዎችም ከመቼውም በበለጠ ይነሳሉ። አምባገነን አገዛዝ መቼም ቢሆን መረጋጋትን ፈጥሮ አልታየም። ጆዜፍ ሲግል ያክሉናም ሕገ መንግሥቱ ከሚፈቅድላቸው በላይ የሥልጣን ጊዜያቸውን አራዝመው በሚቆዩ ሀገሮች ውስጥ የመንግሥት ተቋማት ይዳከማሉ። ጠንካራ የፖለቲካ አሰራር ለማምጣት የሚያስችሉ ሁኔታዎችን በመሸርሸር ለውድቀት ይዳርጋሉ ብለዋል። ምክር በመለገስ ሲያጠናቅቁም አንዳንድ ጫናዎች እንዲያውም ከቀድሞው መሪዎች ሲመጡ መታየታቸውን ጠቁመዋል። ለዚህም በምሳሌነት የጠቀሷቸው የቀድሞውን የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ነው። ኃይለ ማርያም ደሳለኝ ስልጣን ከለቀቁ በኋላ ወዲያውኑ ለደቡብ ሱዳን መሪዎች ያቀረቡት ጥያቄ ኢ አስክ ድ ዘም ፕሊዝ ዊድ ዩ ሪዛይን ቢካወስ ያቀረብኩላቸው ጥያቄ የደቡብ ሱዳን ችግሮችን ለመፍታት ስላልቻላችሁ፣ እባካችሁ ስልጣን ትለቃላችሁ የሚል ነበር። የቀድሞው የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን አስተያየት የሰጡት ሱዳናዊው ቢሊዮኔር ሞ ኢብራሂም ባለፈው ወር ኪጋሊ ሩዋንዳ፣ ባስተናገዱት የውይይት መድረክ ላይ ላቀረቡላቸው ጥያቄ በሰጡት መልስ ነው። የሞ ኢብራሂም ፋውንዴሽን ስልጣን በሰላማዊ መንገድ አክብረው ለሚሰናበቱ መሪዎች በአንድ ጊዜ የሚከፈል አምስት ሚሊዮን ዶላር እና በየዓመቱ ለዕድሜ ልክ የሚከፈል ሁለት መቶ ሺህ ዶላር ይሸልማል። አድማጮች በእርግጥ ሰዓታችን እየተቋጨ ነው። አዲሱ እንግዳ አለን ስንሰናበት ከኢትዮጵያ የመጡ አቶ ወርቁ አዶ ይባላሉ። እንኳ እንደና መጡ አቶ ወርቁ እንደና መጡ እንኳ እንደና ቆያችሁ ወንድሞቼ፣ ይህንን ግዙፍ ጣቢያ ለመጎብኘት እድል ስለሰጣችሁን ከልብ አመሰግናለሁ ስልም በሌላ ፕሮግራም እናገኛቸዋለን። አድማጮች በጠቅላይ ሚኒስትር አብይ አህመድ አመራር ላይ አስተያየት እስከ ነገ ሐሙስ እንድሰጡን ገልጠንላቸዋል። ስለዚህ በተሰጠው በተለመደው ስልክ ቁጥራችን እየደወላችሁ በእሳቸው አመራር ላይ ያላችሁን አስተያየት እንድሰጡ በድጋሚ እናሳስባለን። አለ ለጥያቄ ሆነው ፕሮግራሙ ስልክ ላስታውስ። አዲሱ የተለመደውን ማን እንደሆነ ለመናገር ሰከንዶች አላችሁ እየተባለ ነው። 202205 4492 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ በኢሜይል አድራሻችን እንዲሁም በ ጽሁፍ በምታደርሱን ሰዓቱ አሁን በእርግጥ ያለቀ ይመስላል። አዲሱ እንሰናበተሰማች የትግርኛ ስርጭት ይቀጥላል። በእኛ በኩል አሉላ ከበደና አዲሱ አበበ ነን። ሰላም ደናደሩ። ነገ ሶስት ሰዓት ላይ እንደገና እንገናኛለን።